በምዕራብ ጉጂ ዞን ቀርጫ ወረዳ የምትገኘው ሄንሺ ቀበሌ በአስር ሺዎች የሚቆጠሩ የጌዲዮ ማህበረሰብ አባላት ከተፈናቀሉባቸው ቀበሌያት መካከል ትጠቀሳለች። በዚች ቀበሌ ከዓመታት በፊት በአካባቢው በነበረው ግጭት ጣሪያቸው የተነቃቀሉ፣ ግድግዳቸው የፈራረሱ ቤቶች ዛሬም ድረስ በመንደሩ አይስተዋላሉ። በቀበሌዋ በሚገኙ መንደሮች ባደረግኩት ቅኝት ከወራት በፊት ወደዚሁ መንደር የተመለሱ ተፈናቃዮች በፕላስቲክ በተሰሩ ጎጆዎች ዳግም ኑሯቸውን ጀምረው ተመልክቻለሁ። ድንገቴ መሬሳ ከሶስት ልጆቿ ጋር ጋር ለወራት ተጠልላ ከነበረችበት ገደብ ወረዳም በምዕራብ ጉጂ ዞን ወደሚገኘው የቀድሞ መንደሯ መመለሷን ትናገራለች። ነገር ግን የዝናብ ወቅት ከማለፉ በፊት ወደ ቀድሞ አካባቢያቸው ተመልሰው የእርሻ ስራ እንደሚጀምሩ በአካባቢው ባለስልጣናት የተገባላቸው ቃል እስካሁን ተግባራዊ አለመደረጉን ገልጻለች። መንግስት ቀድሞ ወደ ነበርንበት አካባቢያችን እንድንመለስ ባመቻቸው መሰረት በመንደራችን ገብተናል። ወደዚህ ከተመለስም በኋላ ግን ቀደም ሲል የነበረን የእርሻ መሳሪያ በመውደሙና በመቃጠሉ እስካሁን የእርሻ ስራ መጀመር አልቻልንም። የዝናቡ ወቅት ከማለፉ በፊት እንደተመለስን የምርጥ ዘርን ጨምሮ የእርሻ መሳሪያዎች እንደምናገኝ የተነገረን ቢሆንም እስካሁን ግን ምንም አላገኘንም። ቀደም ሲል ተፈናቅለው ከሄዱበት ገደብ ወረዳ ተመልሰው በዚሁ ቀበሌ መኖር ከጀመሩ አንድ ወር እንደሆናቸው የሚናገሩት ሌላው የዚሁ ቀበሌ ነዋሪ አቶ ዘለቀ ደያሴ ወደ ቀድሞ አካባቢያቸው በመመለሳቸው ደስተኛ መሆናቸውን ገልጸውልኛል። ይሁን እንጂ ከቅርብ ቀናት ወዲህ በተደጋጋሚ ወደ መንደሩ በሚመጡ ታጣቂዎች የተነሳም የደህንነት ስጋት እንዳለባቸው የሚናገሩት አቶ ዘለቀም በተለይም ባለፈው ሳምንት ባለቤታቸው በነኚሁ ታጣቂዎች ተይዘው ከተለቀቁ ወዲህ ስጋታቸው ማየሉን ተናግረዋል። አንዳንድም እነዚያዎች እየገቡ ናችሁ እየመጡ ይጠፋሉ። ሆነጎች አንድ ቀን የስድስት ሆነጎች መጡ። ባለቤትን ከየት ነው መጣች ጎሳ ምንድ ነው ብላ ጠይቃች። እኛ እናንተን አንደስም ብሎ ወጥታች አልፈዋሉ አለች ባለቤታ። ከዛ ወዲህ እንግዲህ ማሳ ለመሄድ እየፈረች ናት። ዶቸ ቬሌ ዲ ደብልዩ ያነጋገራቸው የምዕራብ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖ ተፈናቃዮቹ ያቀረቡት የእርሻ መሳሪያዎችና የምርጥ ዘር ጥያቄ ትክክለኛ መሆኑን በመግለጽ ተከታዩን ምላሽ ሰጥተዋል። ወደ ማሳቸው ከገቡ በኋላ ምንድን ነው የምጠብቁት? አሁን የእርሻ መሳሪያዎቻቸው ጠፍቷል፣ ተቃጥሏል፣ አንዳንዱ ተዘርፏል። አንዳንዱ እሱን ለክልል አቅርበን ክልል ኦልሞስት ገዝቶ እያቀረበ ያለበት ሁኔታ ነው አለ። እንደገና ደግሞ ዘር ዘር የምፈለጋል። አሁን በዚህ ጊዜ አሁን የምዘሩ ዘሮች አሉ፣ እና እሱንም አቅርበን እሱም ታቸው ወርዶ አሁን እኛ ጋር እየደረሰ ነው። እኛ ጋር እንደደረሰ የማከፋፈል ስራ እንሰራለን ማለት ነው። ከጸጥታ ጋር ተያይዞ የተነሳውን ስጋት በተመለከተም አሁንም በአንዳንድ አካባቢዎች ስጋቶች ቢኖሩም መስተዳድራቸው ግን ከህብረተሰቡ ጋር በመሆን የዞኑን ሰላም ለማስጠበቅ እየሰራ ይገኛል ብለዋል። እንደኛ ዞናው አንዳንድ ኤሪያዎች አካባቢ ነው ቅድም ያነሳቸው ኤሪያዎች አካባቢ ምስራቅ ጉጂ ጋርም የምገናኝ ኤሪያ የመንቀሳቀስ ሁኔታ አለ። ይህንንም የጸጥታ ኃይሉም ደግሞ እየፈተሸ ነው አይቲንክ በአጭር ጊዜ ውስጥ አጽርቴን። ወደ ልማት እንመለሳለን ብሎ ሞቶ ይዞ ነው ተነሳ ህዝቡ ራሱ። ስለዚህ እንደ ስጋት ትክክል ነው። ነገር ግን ስራዎች እየተሰሩ ናቸው። በአጭር ጊዜ ውስጥ ነይ ተጠናቆ ሰላምና ጸጥታ የተረጋጋ ዞን እንፈጥራለን ብሎ ህብረተሰቡ ራሱ በአንድነት እየተንቀሳቀሰ ያለበት ስለሆነ ብዙም ስጋት የለም። ባለፈው ዓመት በጌዲዮና በጉጂ ማህበረሰብ አባላት መካከል ተከስቶ በነበረ የጎሳ ግጭት ከግማሽ ሚሊዮን በላይ ነዋሪዎች መፈናቀላቸው አይዘነጋም። የክልልና የፌዴራሉ መንግስታት ተፈናቃዮቹን ወደ ቀድሞ ቀያቸው የመመለስ ስራዎችን ሲያከናውኑ መቆየታቸው ይታወሳል። ለዲደብሊው ለተጠናከረው ዘገባ ሸዋን ግዛ ወጋየው ከምዕራብ ጉጂ ዞን ቡሌሆራ